ይህ የአሜሪካ ድምፅ ነው። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መጋቢት 3 2014 ዓ ም ዝግጅታችን ጀመረ። ዛሬ ምሽት ኢትዮጵያ ውስጥ ወጣቶች በሀገራዊ ጉዳዮች ላይ ጤናማ ክርክርና ውይይት እንዲያደርጉ ስለተቋቋመ መድረክ እንነግራችኋለን። በተለያየ አቅጣጫ የሚያወያዩ ሀሳቦችን እያነሱ እንዲሟገቱና በሙግቱ እንዲሳተፉ የማድረግ እድል ነው የምንሰጠውና የተለያዩ የርዕሰ ጉዳይ ሀሳቦችን ለይተናል። መድረኩን ያዘጋጀው የመብቶችና ዲሞክራሲ እድገት ማዕከል ኃላፊ አቶ በፍቃዱ ኃይሉን የሰማ ናቸው። ጤና ይስጥልን። እንደምናመሻችው የተከበራችሁ አድማጮች የምሽቱ አስተናጋጃችው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። የዕለቱ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ሰላምና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ሲዮን ግርማ ነኝ። በሶማሊያ የተከሰተው ድርቅ ከፍተኛ የሰብአዊ ቀውስ ማስከተሉንና በሺዎች የሚቆጠሩ ሰዎችን ማፈናቀሉን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታወቀ። በሺዎች የሚቆጠሩ ሰዎች የደረቀ መሬታቸውን እየለቀቁ ለም መሬት፣ ውሃና መጠለያ፣ የከብቶች ምግብም ፍለጋ እየተሰደዱ እንደሚገኙ ዩኤንኤችሲአር አስታውቋል። ላለፉት ሶስት የዝናብ ወራት ዝናብ ባለመዝነቡ ምክንያት እህሎች መበላሸታቸውንና እንስሳት መሞታቸውን የሶማሊያ ባለሙያዎች ተናግረዋል። ልጆች በግጦሽ መሬትና ውሃ ፍለጋ ቤተሰቦቻቸውን ለመርዳት ትምህርት ቤት መሄድ ማቋረጣቸውን የዩኤንኤችሲአር ቃል አቀባይ ቦሪስ ቸርሺርኮቭ ተናግረዋል። እንዲህ ያለ ሁኔታ ደግሞ ለግዳጅ ጋብቻ ለቤተሰብ መለየትና ወሲባዊ ጥቃት እንደሚያጋልጣቸው፣ በድርቁ ምክንያት ከተፈናቀሉትም ግማሽ ያህሉ ሴቶችና ልጃገረዶች ለከፋ አደጋ መጋለጣቸውን ቃል አቀባዩ ጨምረው ተናግረዋል። የሩሲያ ወታደሮች በ25 ኪሎ ሜትር ርቀት በከበቧት በዩክሬን ዋና ከተማ ከኪቭ በስተ ሰሜን ምዕራብ ባሉ አካባቢዎችና በሌሎችም በርካታ ከተሞች ዛሬ ቅዳሜ ከባድ ውጊያ እየተካሄደ ነው። በብዙ የዩክሬን ከተሞች ሌሊቱን የአየር ጥቃት እየመጣ ነው የሚሉ ማስጠንቀቂያ ደውሎች ተሰምተዋል። የሩሲያ የመከላከያ ሚኒስቴር ቫሲል ኪቭ የተባለችው ከተማ አቅራቢያ ያለ የዩክሬን የአየር ኃይል የጦር ሰፈር አውድመናል ብሏል። አቅራቢያው ያለ የጥይት መጋዘንም ወድሟል የተባለው የሩሲያ ኃይሎች በዛሬው እለት ማሪዮፖል ከተማ የሚገኝ ሰማንያ ሰዎች የተጠለሉበትን መስጂድ አውድመዋል ሲል የዩክሬን የውጭ ጉዳይ ሚኒስቴር አስታውቋል። አንዳንዶቹ መስጅት ውስጥ የነበሩት የቱርክ ሰዎች እንደነበሩ ተገልጿል። በኪፍ በኪቭ ሱሚ ና ሌሎችም አካባቢዎች ሰላማዊ ሰዎች ጥቃት ሳይደርስባቸው የሚወጡበት በርካታ ሰብአዊ ማስተላለፊያዎች ዛሬ የሚከፈቱ መሆኑ ተጠቁሟል። ዩናይትድ ስቴትስ እና አጋሮቿ ማዕቀቦች እየጣሉባት የምትገኘው ሩሲያ ጥቃቱን በዩክሬንም ምዕራባዊ ግዛቶች እያስፋፋች ሲሆን ዋና ከተማዋ ኪቭ ዙሪያም ኃይሏን እያጠናከረች መሆኗ ይስተዋላል። ስማቸው በይፋ ያልተገለጸ የዩናይትድ ስቴትስ የመከላከያ ሚኒስቴር ከፍተኛ ባለስልጣን በሰጡት ቃል ሩሲያ ምዕራባዊ ዩክሬን ውስጥ ኢላማዎችን መደብደብ እንደጀመረች አረጋግጠዋል። የዩክሬን ኃይሎችም የሩሲያን ጦር እየተከታተሉ በመጋፈጥ እያስጨነቋት ናቸው ብለዋል። የዩናይትድ ስቴትሱ ባለስልጣን። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ትላንት አርብ በሰጡት መግለጫ ዝርዝር ውስጥ ሳይገቡ የጦር ኃይላችን ስትራቴጂያዊ ምዕራፍ ላይ ደርሷል። ብለዋል ሀገራችንን ነፃ ለማውጣት ምን ያህል ቀን እንደሚወስድብን አናውቅም፣ ግን ልናደርገው እንችላለን ብለዋል ዜለንስኪ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ትላንት የዩክሬን ፕሬዝዳንት ዘለንስኪን በስልክ እንዳነጋገሯቸው ዋይት ሀውስ አስታውቋል። ዩናይትድ ስቴትስ እና አጋሮቿ ሩሲያ በፈጸመችው ወረራ የበለጠ ዋጋ ለማስከፈል ሲለሚወስዷቸው እርምጃዎችም ገልጸውላቸዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካሜላ ሃሪስ በሮማንያ ጉብኝታቸው ሲናገሩ የሩሲያ ፕሬዝዳንት ፑቲን ለግጭቱ ሰላማዊ መፍትሄ ለማግኘት ፍላጎት የላቸውም ሲሉ ተናግረዋል። ሩሲያ በወረራዋ ሲቪሎችን ኢላማ አላደረግኩም በማለት ያስተባበለች ሲሆን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የጦር ወንጀል ተፈጽሟል ተብሎ ለመደምደብ ብርቱ ምርመራ የሚያስፈልግ በመሆኑ አስቸጋሪ ነው ማለታቸው ተጠቅሷል ዩናይትድ ስቴትስ ና ሌሎች ሀገሮች የሩሲያን አድራጎት መመርመርና መመዝገብ ጀምረዋል ያሉት በተያያዘ ዜና የተባበሩት መንግስታት ድርጅት የጦር መሳሪያ ቅነሳ ጉዳይ ከፍተኛ ተወካይ ኢዙሚ ናካሚትሱ ትናንት በጸጥታ ምክር ቤት አስቸኳይ ስብሰባ ላይ በሰጡት ቃል ሩሲያ ያለምንም ማስረጃ ዩክሬን ውስጥ ባዮሎጂካዊ እና ኬሚካል መሳሪያ በዩናይትድ ስቴትስ ድጋፍ እየተሰራ ነው ስለምትለው የተባበሩት መንግስታት ድርጅት የሚያውቀው ነገር የለም ብለዋል። ዩክሬን እና ዩናይትድ ስቴትስ የሩሲያን ውንጀላ አስተባብለዋል። ሩሲያ ከዩክሬኑ ጦርነት ጋር አያይዛ ያነሳችው ጥያቄ የኢራን ኒውክለር ስምምነት ለማንሰራራት ቬና ላይ ሊጠናቀቅ የተቃረበው ድርድርን ሊያደናቅፈው እንደሚችል ተነገረ። የአውሮፓ ህብረት የድርድሩ ሂደት ለጊዜው ይቋረጣል ብሏል። የአውሮፓ ህብረት የውጭ ፖሊሲ ጆሴፍ ቦሬል በትዊተር ገጻቸው ባወጡት ቃል ሲካሄድ በቆየው ድርድር የመጨረሻ ሰነድ ተጠናቆ የቀረበ ቢሆንም የሚቋረጠው በውጪ ምክንያቶች ነው ብለዋል። በመጨረሻም ሳውዲ አረቢያ ባለፈው 24 ሰዓት ጊዜ ውስጥ 81 ሰዎች ላይ የሞት ቅጣት መፈጸሟ ተገልጿል። ሰባት የመናውያንና አንድ ሶሪያዊን ጨምሮ 81 ወንዶች ላይ የሞት ቅጣት የፈጸመችው ሽብርተኝነትና ተገቢ ያልሆኑ እምነቶችና አድራጎቶችን ጨምሮ በተለያዩ ወንጀሎች የተከሰሱ ሰዎች ናቸው ሲል የሳውዲ ዜና አገልግሎት ዘግቧል። ባለፈው አንድ አመት ሳውዲ አረቢያ በሞት የቀጣቻቸው 67 ሰዎች ከዚያ በቀደሙት አመት ደግሞ 27 ሲሆኑ የዘንድሮ ከፍተኛ መሆኑ ተመልክቷል። የአገር ደህንነት ሚኒስቴር ባወጣው መግለጫ ሰዎቹ ንጹሐን ወንዶች፣ ሴቶችና ህጻናትን ገድለዋል፣ አይሲስ፣ አልቃይዳ ና ሁቲዎችን በመሳሰሉ የሽብር ድርጅቶች ታማኝነት መግባትን የመሳሰሉ ወንጀሎች ፈጽመዋል ማለቱን የዜና አገልግሎቱ ጠቅሷል። አድማጮች፣ ለምሽቱ ዜና የተመደበው ጊዜ በዚያ በቃ። ከቀሪ የቀዳሚ ምሽት ዝግጅቶቻችን ጋር አብራችን ቆዩ። ጽዮን ግርማን ለዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት የተላለፍላችሁ የዛሬ ቅዳሜ መጋቢት 3 የምሽት ስርጭታችን ከአሜሪካ ድምፅ እየተደመጠ ይገኛል። አብረውኝ የሚሰሩትን መምህራን ሻንቲም አዋጦላቸዋለሁ። እኔ ባለሙያ ነበርኩ እና ሻንቲም አዋጣና ጋቦ አለ እሱ እንደዛና አንዱ ለሁለት አንዱ ለሁለት ከዛ ቅት ይላል። ከዚ የተነሳ ወይዘሮ አትክልት ጃንካን የሰማናቸው የጾታዊ ጥቃት ሰለባ የሆኑ ሴቶች መጠለያ ስለሆነው ጣሊታ የተሰኘ ተቋማቸው ከተናገሩት የተወሰደ ነው። ቆየት ብለን ሙሉ ሀሳባቸውን እንሰማለን። አሁን ግን ወደ ቀዳሚው ዝግጅታችን እንሻገር። የብሔራዊ ምክክር ኮሚሽን እጩዎች እንዴት ተመረጡ? ለብሔራዊ ምክክር ኮሚሽን እጩነት ለመጠቆም ከ300 ሺህ በላይ ሕዝብ እንደተሳተፈ ኢትዮጵያዊነት የዜጎች መብት ማስጠበቂያ የተባለ ድርጅት አስታውቋል። ድርጅቱ ኢትዮጵያዊነት ማንነትና ዜግነትን በወጣቶች ዘንድ ለማስፋፋት እንደሚሰራም ገልጿል። መለስካቸው አመሃ ዝርዝር አለው። ዜጎች መብታቸውን ተጠቅመው በሀገራቸው የፖለቲካ ክንዋኔ ላይ ድርሻቸውን እንዲወጡ መስራቱን ኢትዮጵያዊነት የዜጎች መብት ማስጠበቂያ ድርጅት የተሰኘ የሲቪክ ማኅበረሰብ ድርጅት አስታወቀ። የድርጅቱ ዋና ሥራ አስኪያጅ አቶ ሞገስ በቀለ ለጋዜጠኞች እንዳስታወቁት ድርጅቱ በኢትዮጵያ ሕግ መሠረት በአገር በቀል የሲቪል ማኅበረሰብ ድርጅትነት ከተመዘገበ ከአንድ ዓመት ተኩል ጀምሮ ራሱን እንደ ተቋም ለማዋቀር የተከናወኑ ሥራዎችን ከመግለጻቸውም በተጨማሪ በወደፊቱ የሀገሪቱ የፖለቲካ ሕይወት ገንቢ ሚና እንደሚጫወት በሚጠበቀው ሀገራዊ ምክክር ኮሚሽን ምስረታ ላይ አከናውኛቸዋለሁ ያለውን ስራ ዘርዝረዋል። ይሄ ሀገራዊ የምክክር ኮሚሽን ምስረታ ላይ በጣም ንቁ ተሳትፎ በማድረግ ዜጎች መብታቸውን እንዲጠቀሙ፣ መብቶቻቸው እንዲጠቀሙ፣ በዚህ ላይ የእነሱ ጉዳይ መሆኑን አበክረው እንዲያዩት በማድረግ ትልቅ ካምፔን ስናደርግ ነበር እና በዚህ ላይ ከ300 ሺህ ሰው ያላነሰ የፌስቡክ ተጠቃሚ የተሳተፈበት እጩዎችን የመጠቆም እንዲሁም ደግሞ ቮት በማድረግ ትልቅ ንቅናቄ ፈጥረናል እና የሀገራችን ወሳኝ ጉዳይ ሊሆን ይችላል አንዱ ብለን ስለምናስብ የሀገራዊ ምክክር ኮሚሽን ላይ በንቃት እየተሳተፍን ነው። የተለያዩ መግለጫዎችም እንዲሁ ስናወጣ ነበር። ግብዓቶችንም ለህዝብ ተወካዮች ምክር ቤት ሰጥተናል። ዋና ስራ አስኪያጁ አክለውም በአጭሩ ኢትዮጵያዊነት እየተባለ የሚጠራው ድርጅት የተቋቋመበትን ዋና ዋና ዓላማም አመላክተዋል። ኢትዮጵያዊነት በዋነኛነት የተቋቋመው የዜጎች መብቶችና ማንነቶች ለህዝባችን አንድነት፣ ለሀገረ መንግስት ግንባታ እና ለዲሞክራሲያዊ ስርዓት ሽግግር ወሳኝ መሆኑን በመረዳት ነው። የድርጅቱ ሊቀመንበር ዶክተር እርቁ ይመር በበኩላቸው ለአንድ አገር ህዝብ አንድነት የሚጠቅመው በተለያዩ ማንነቶች ላይ ያተኮረ ፖለቲካ ሳይሆን ሁሉንም በሚያጠቃልለውና የትኛውንም የህዝብ ክፍል በማያገለው በዜግነት መሰባሰቡ ይጠቅማል ብለዋል። አሁን ያለው ስነ ልቦና ከሁላችንም እንደምናውቀው የዜግነት ስነ ልቦና ትንሽ እየቀዘቀዘ እየተዳከመ የመጣበት ሁኔታ ነው። በአንጻሩ ደግሞ የብሔር ስነ ልቦና ብሔርተኛነት፣ ኢትዮጵያዊነትን ወደ ጎን በመተው በብሔር ብቻ ላይ የተመሰረተ ማንነት እያደገ እና እየጎለበሰ መጥቷል እና የቋንቋ ማንነት ብቻ አንድን ሰው አይገልጸውም። አንድ ሰው የተለያዩ ማንነቶችን የቋንቋም አለው፣ የሃይማኖት አለው፣ የአይዲዮሎጂ አለው፣ የሙያ አለው። እነዚህም ሁሉ አጠቃሎ የሚይዘው ዜግነት ነው ኢትዮጵያዊነት። በዩናይትድ ስቴትስ ሕግ ከአስር ዓመታት በፊት ጀምሮ እውቅና ያለው ድርጅት እንደሆነም ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ እናመሰግናለን። ከአሜሪካ ድምፅ የቅዳሜ ምሽት ስርጭታችን ይቀጥላል። ተከታዩ መሰናዶው የወጣቶችን የክርክርና የውይይት ባህል ለማሳደግ ስለተከፈተ አዲስ መድረክ ይነግረናል። ወጣቶች በሀገራዊ ጉዳዮች ላይ ጤናማ የሀሳብ ሙግትና ውይይት እንዲያደርጉ ያቀደ አንድ መድረክ በቅርቡ ተከፍተዋል። የወጣቶች የክርክር የንግግርና የውይይት መድረክ ይባላል። ኢትዮጵያ ውስጥ የዲሞክራሲ ባህልን ለማሳደግ እየጣር ያለው የመብቶችና ዲሞክራሲ ዕድገት ማዕከል በሚያዘጋጀው በዚህ መድረክ ላይ ወጣት ምሁራን ርዕሰ ጉዳዮችን መርጠው ይከራከራሉ፣ ይወያያሉ። ስለ መድረኩ የበለጠ ለማወቅ የማዕከሉን ኃላፊ አቶ በፍቃዱ ኃይሉን በስልክ መስመር አግኝተናቸዋል። በጠቅላላ ሀሳቡ ምንድን ነው? የመለማመጃ መድረክ መስጠት ነው ለወጣቶች። ምክንያቱም ወጣቶች እንደምናውቀው አሁን ሪስፖንስብል ናቸው፣ አሁንም ግን ወደፊትም እነሱ ናቸው ይህንን አገር በተለያዩ የሙያ ዘርፍ የሚያገለግሉና የሚመሩ ማለት ነው። ስለዚህ ለዛ በዲሞክራሲያዊ ገድ መሰረታዊ የሚባሉ ኢትዮጵያውያንን እንደ ዜጎች የሚያከራክሩና በተለያየ አቅጣጫ የሚያወያዩ ሀሳቦችን እያነሱ እንዲሟገቱ እና በሙግቱ እንዲሳተፉ የማድረግ እድል ነው የምንሰጠው። እና የተለያዩ የርዕሰ ጉዳይ ሀሳቦችን ለይተናል። ለምሳሌ ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊ ምናምን እያልን ማለት ነው። በዛ መሰረት ፈቃደኛ የሆኑ ወጣቶችን እንፈልግና እነዛ ፈቃደኛ ወጣቶች መጀመሪያ የክርክር ሀሳብ ያቀርባሉ። ከዛ ለእነሱ መልስ የሚሰጥ ሌላ ይመጣል፣ ወዘተርፈ እንደዚህ እየተመላለሱ ይሄዳሉ። ከዛ ይሄንን በተለያዩ መድረኮች ለምሳሌ በቴሌግራም በብዙሃን መድረኮች ላይቭ ክርክር እንዲያደርጉበት እናደርጋለን። መጀመሪያ በጽሁፍ ከተመላለሱ በኋላ ሌሎች ኦዲየንሶች ባሉበት ጽሁፍ ምንድነው ጥያቄ እያቀረቡላቸው እየመለሱ እንዲከራከሩ እናደርጋለን። አሁን ከዚህ በፊት በሁለት ርዕሰ ጉዳዮች ላይ ላይን ክርክርም አድርገናል። እንደገና ኮንፈረንስ አዘጋጅተን እንዲከራከሩ እና የተለያዩ ከክልሎች የመጡ በተለይ ከዩኒቨርሲቲ አካባቢ የመጡ ወጣቶች እንዲሳተፉበት እና የክርክሩ ወይም የውይይቱ አካል እንዲሆኑ አድርገናል። የሌላውን እውነት የምንፈቅድ ከሆነ እንደዚህ ሾክ የሚያደርጉ ሪያሊቲዎች የምንሰማ ከሆነ ተረጋግተን፣ አይ ቲንክ ኢዝ ፖስብል በጋራ መማከር ከቻለን በጋራ መርሳት ወር በጋራ ማስታወስ ወር የኛ የምንፈልገውን ነገር የሚናገሩ ሰዎች ያሉበት ቦታ የመረጠን መሄድ ሳይሆን ሁሉም እውነቱን እንዲያወራ የምንፈቅድ ከሆነ የሌላኛውን ሌጂትመሲ ኦር ኤግዚስተንስ ሬኮግናይዝ የምናደርግ ከሆነ የትናንትን ጥላ ቀጫን ለማጥላው ማደብዘዝ የምንችል ይመስለኛል። እንደዚህ ባሉ መድረኮች የሚቀርቡ ጉዳዮችን እንዴት ነው የምትመርጡ? መመዘኛችሁ ምንድን ነው? ወጣቶችን በእርግጥ እየገጠማቸው ያሉ ችግሮችን ነው ለማንሳት የምትወዱት፣ ወይንስ ደግሞ ሊያስቡባቸው ወይም በመጪ ዘመናቸው ሊገጥማቸው ይችላሉ የሚሉ ሀሳቦችንስ ቀድማችሁ እንደ ሀሳብ ዝግጁነትም የምታቀርቡበት አሰራር አላችሁ? ቴማቲክ ኤሪያዎችን እንግዲህ አይደንቲፋይ ስናደርግ የሚያደረግ ነው። የአደባባይ ጉዳዮች ምንድን ናቸው? ወጣቶች በዩኒቨርሲቲ ያሉ ወይም በሌላ መስኪ ያሉ በተለይ ወደ ፐብሊክ ሴክተር ወይም ህዝባዊ መስኮች ሲሰማሩ ለስራ የሚሆን እንዲሁ በሌሎች ሁኔታዎች ሲሰማሩ ሊገጥሟቸው የሚችሉት ፈተናዎች፣ ሙግቶች ምንድን ናቸው? እንደ አገር ተረካቢ ትውልድ መሰረታዊ ጥያቄዎችን በምን አይነት መልኮች ነው የሚያዩት? እንዴት ነው የሚያዳብሩት? ያንን የሚያዳብሩበት መድረክ እድል መስጠት ነው የኛ ፍላጎት። ስለዚህ በታሪካዊ ጉዳዮች ላይ የአደባባይ ጉዳዮች ምንድን ናቸው? እነዛ ላይ የሚሳስቧቸው ምንድን ናቸው የሚለውን ራሳቸው እንዲጽፉ ነው የምናደርገው። ነገር ግን የተሻለ ኳሊቲ እንዲኖራቸው የሪቪወርስ ቲም አለን። ስለዚህ እነዛ ይገመግሙና እነዚህ እነዚህን አሻሽሉ ብለው ይሏቸዋል። ከዛ በዛ መሰረት ያሻሽላሉ በራሳቸው ማለት ነው። ምሳሌ የመጀመሪያው ዙር ላይ ከመጀመሪያው ኮንፈረንስ በፊት ያደረግነው ላይ በታሪክ ጉዳይ ላይ ተከራክረዋል። የመጀመሪያው ጸሐፊ ከታሪክ ጋር አባዜ ውስጥ ገብተናል የሚል መከራከሪያ ነጥብ አንስተዋል እና ታሪክ አልፏል፣ በቃ ተጣብቀን እዛ መቅረት ሳይሆን ወደፊት ነው መመልከት ያለብን የሚል መከራከሪያ አንስተዋል። ለእርሳቸው መልስ የሰጡት ሌላ ወጣት ደግሞ እንደዚያ የሚሉት አየለም፣ እንደውም የምንመለከተው ታሪክን ወደኋላ ሳይሆን በታሪካዊ የሀገረ መንግስት መስረታ ወቅት የተዛቡ ነገሮች ስላሉ እነሱን ማስተካከል የግድ ስለሚል ነው የምናነሳቸው እንጂ ታሪክ ጋር አባዜ መግባት አይደለም፣ የተዛባ የሀገረ መንግስት ግንባታ ነው የሚል መከራከሪያ ይስተዋል። በእነሱ ጉዳዮች ላይ እንዲሁም በሌሎች ላይ እንደዚሁ ይከራከራሉ። አሁን ደግሞ በቅርቡ የወጡትን ከተመለከትክ በሴኩላሪዝም ላይ ነው። በስቴትስ እና በሀገረ መንግስትና እምነቶች መካከል ያለው ግንኙነት ምንድን ነው? ሊሚቱ ምንድን ነው? ያንን ግንኙነት አንዱ በሌላኛው ጣልቃ የማይገባበት ስርዓተ መንግስት የመገንባቱ ሁኔታ ላይ ዋነኛ ኃላፊነት እና ተጠያቂነት ያለበት አካል የትኛው ነው የሚለው ላይ ነው የሚከራከሩት፣ ወይም የመከራከሪያ ሀሳብ የሚያቀርቡት ማለት ነው። ጊዜ ታሪክን እየፈለግን ያለ ነው ሞችም አክቲቪስት ነን በምለም ሰዎች እየመጣ ያለው ብሶትኝ ነው የምንቆሰቁሰው እና ቁስልን ደግሞ የማድማት ነገር ነው መፍትሄ የለው ወደ መፍትሄ ብንመጣ፣ ሁለተኛ ታሪክ ይሄ ሴሌክት አድርጎ መርጦ የማንበብና የማውራት ነገር በጣም ትልቅ ችግራችን ይመስለኛል። ምክንያቱም 150 ዓመት ታሪክ ላይ ተበላሽቷል የሚያስብ ማህበረሰብ አምስት መቶ ዓመት ወደኋላ መሄድ አይፈልግም፣ ወይም አንድ ሺህ ዓመት መሄድ አይፈልግም። የተወሰኑ ክርክሮችን፣ ውይይቶችን ለማየት ሞክሬ ነበረ። መሰል ክርክሮች የምሁራን ሀሳቦች ብቻ የሚለዋወጡበት ለበዛ ወጣት ግን የማይገቡ ሊሆኑ የሚችሉበት አጋጣሚዎች ሊኖሩ ይችላሉ። በተወሰኑ የእውቀትና የትምህርት ደረጃ ላይ ያሉ ሰዎች ብቻ የሚረዱት ነገር ግን የተወሰኑት ደግሞ ሳይረዱት የሚቀር ሀሳብ እንዳይሆን ምን ያክል ጥንቃቄ ታድርጋላችሁ? አዎ እንግዲህ በጣም አስቸጋሪ ነው። ግን ዞሮ ዞሮ ጽሁፎችን ለምሳሌ መጀመሪያ የመከራከሪያ ሀሳቦችን ስንሰበሰብ በእኛ የምንናገረው በዚህ ርዕሰ ጉዳይ ዙሪያ ላይ ያላችሁን የመከራከሪያ ሀሳብ ስጡን ነው እንጂ በዚህ ቋንቋ በዛኛው ቋንቋ አንልም። ለምሳሌ ግን በእንግሊዝኛ የሚመርጡ አሉ፣ በአማርኛ ወይም በሌላ የአገር ውስጥ ቋንቋዎች የሚመርጡ አሉ ማለት ነው። እና እኛ በተቻለ መጠን በአምስቱም፣ በእንግሊዝኛ፣ በአማርኛ፣ በኦሮምኛ ሶማሊኛ እና ትግርኛ ቋንቋዎች እንዲዳረሱ ትራንስሌት እያስደረግን እያስተረጎምን እያጋራን ያለ ነው። ክርክሮቹን ስናዘጋጅ በአንድ ቋንቋ ነው በአማርኛ ነው በርግጥ። እና በተቻለ መጠን ለሁሉም እንዲደርስ በቴሌግራምም በክለብሃውስን የምናደርግበት ምክንያት የተለያዩ አይነት የማህበረሰብ ክፍሎችን በሚገባቸው ቋንቋ ማቅረብ ከተቻለ ብለን ነው። እና ብዙ እንደዛ ግጭቶች እናደርጋለን። ነገር ግን አንዳንዶቹ ጽንሰ ሀሳቦች እንግዳም ስለሆኑ በኢትዮጵያ ታሪክ ውስጥ ለምሳሌ ሴኩላሪዝም ኩያ አማርኛ ወይም ሌላ የሀገር ውስጥ ትርጉም ማግኘት ይቸግራል እና ሴኩላሪዝምን በቃ የመንግስትና የቤተ እምነቶች መለያየት ብለን ነው የምንለው። ግን ዞሮ ዞሮ ጽንሰ ሀሳቦቹ ወደ ማህበረሰቡ የሚወርዱትና በቀላሉ ግንዛቤ ሊገኝባቸው የሚችሉት በብዛት ውይይት ሲደረግባቸው ነው ብለን የምናምነው። ስለዚህ በተቻለ መጠን ይህንን አሁን የጀመር ነው እያሰፋን እያሰፋን እያሰፋን እንሄዳለን። የተለያዩ ስንሳ ሀሳቦችም ህዝባዊ ይሆናሉ ማለት ነው። ከልሂቃን አንደበት እና ግንዛቤ ወጥተው ይሰፋሉ። ለሁሉም እኩል ስላልሆነ ነው በዚህ አይነቶቹ ክፍተቶች የሚፈጠሩት እንጂ የመረዳት ችሎታቸው ዝቅተኛ የሆኑ የማህበረሰብ ክፍሎች ወይም ከፍተኛ የሆኑ የማህበረሰብ ክፍሎች ስላሉ አይደለም። በዚህ በተቻለ መጠን ይህንን ራሱን እንደ ትምህርት መስጫ፣ ግንዛቤ ማስጨበጫ እና ማሳደጊያ እድል እየተጠቀምን እያሰፋን መሄድ ከቻልን፣ የሚነሱ ርዕሰ ጉዳዮች ላይ ብዙሀን የሚኖራቸው ግንዛቤ እያደገ ይሄዳል የሚል የመጪ ዘመን ግባችሁ ምንድን ነው? የወጣቶች ንግግር፣ ክርክርና ውይይት መድረክ ደርሶ ማየት የምትፈልጉበት ደረጃ ምንድን ነው? እንግዲህ በተቻለ በጠን አሁን እኛ እንደ አንድ የሲቪል ማህበረሰብ ድርጅት እነዚህ ነገሮች ለማመቻቸት የተለያዩ የሰውና ሌሎችም ቁሳቁስ ወጪዎችን ይጠይቁናል። ስለዚህ እነዛን ሞቢላይዝ ማድረግ በቻልነው አቅም በሙሉ ለረዥም ጊዜና ሰፊው በተለያዩ የሀገር ውስጥ ፎቆች የተለያዩ ከተማዎች ላይ የተለያዩ የክርክር መድረኮችን ማመቻቸት መቻል ነው ፍላጎታችን። ከአሜሪካ ድምፅ የቅዳሜ ምሽት ስርጭታችን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ተከታዩ መሰናደው የገጠመውን አሳዛኝ ዕጣ ወደ መልካም ለመቀየር የጣረ ወጣትን ያስተዋውቀናል። ዳግማዊ አሰፋ ይባላል። ደራሲና የሕግ ባለሙያ ሲሆን በወጣትነቱ ሕይወቱን የቀየረ ጉዳት ቢደርስበትም ከህልሙ ግን አላስቆመም። ዳግማዊ ሁለት መጽሐፎችን ያሳተመ ሲሆን በሁለተኛው መጽሐፉ ተኩሶ ያቆሰለውንና ከአንገት በታች ያሉ አካሎቹ ዳግም እንዳይንቀሳቀሱ ያደረገውን ሰው ይቅርታ እንዳደረገለት ይፋ አድርገዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ በዚህና በሌሎች ጉዳዮች ላይ ከዳግማዊ ጋር ቆይታ አድርገዋል። ተከታትለን እንመለስ። የዛሬ ሰባት ዓመታት ገደማ ነበር ዳግማዊ አሰፋ አንገቱ ላይ በጥይት ተመታው ከሐዋሳ ዩኒቨርሲቲ ከህግ ዲፓርትመንት በማዕረግ ተመርቋል። ብዙም ሳይቆይ ሌላ ልምድ ካለው የህግ ባለሙያ ወይም ጠበቃ ጋር ስራ ጀምሯል። ዳግማዊ ብዙ ህልም፣ ብዙ ራዕይ ለማሳካት እቅድ የነበረው ግና በልጅነቱ ነበር። ይሁን እንጂ ስራ በጀመረ በሁለት ወሩ የህይወት አቅጣጫውን የለወጠች ክፉ አጋጣሚ ተፈጠረች። መስከረም 28 2007 ዓመተ ምህረት እዚሁ አዋሳ ከተማ ላይ አንድ ባለሀብት ሆቴሉን በ35 ሚሊዮን ብር ሸጦት ከዛ ሌላ መንግስት ሊከፈል ይገባ ነበረውን ሶስት ሚሊዮን ብር ቀንሶ ለመክፈል ፍቃደኛ ባለመሆኑ ምክንያት ገዢ ያንን ሆቴል ገዝቶ ለመንግስትም የሚከፈለውን ክፍያ ራሱ ከፍሎ ያንን የከፈለውን ገንዘብ እንድናስመልስለት ወደኛ እኛ ቢሮ መጥቶ ጠበቃ አድርጎ ዳንኤልን ቀጥሮት ነበረ። ዳንኤል ለዚህ ጉዳይ ውክልና መውሰዱን ሲያውቅ ይኸው ባለ ሀብት በተደጋጋሚ ጊዜ እየደወለ እስከ 5 ብር ድረስ ጉቦ እሰጥሃለሁ አውቀ ተሸነፍ ወይ ደግሞ ኬዙን አበላሸው እያለ ይጠይቅ ነበረ። ግን ለዛ ፈቃደኛ አልሆነም። በዚህ ምክንያት መስከረም 28 2007 ዓመተ ምህረት ቢሯችን ቁጭ ብለን እየሰራን ባለንበት ከጠዋቱ ሁለት ሰዓት ተኩል በሚሆንበት ሰዓት ይሄው ግለሰብ ወደ ቢሮ በመምታት ዳንኤልን ተኩሶ ሆዱ ላይ እኔን ደግሞ ተኩሶ አንገቴ ላይ በመምታት ዳንኤልን ሕይወቱን እንዲያልፍ ሲያደርግ፣ እኔ ደግሞ በከባድ የአካል ጉዳት ቪልቸሬ ለመቀመጥ ተገልቻለሁ። ዳግማዊ አሁን እንዴት ነህ? በእርግጥ አሁን ጥሩ ነው። በፊት ብዙ የተደበላለቀ ስሜት ይሰማኝ ነበረ። ይሄ አደጋ በነበረ ጊዜ ወጣት ነኝ፣ 23 ዓመቴ ነው፣ የማዕረግ ተመራቂ ነኝ። ብዙ ሕልም፣ ብዙ እቅድ ነበረኝ። ያ በመጨናገፉ በጣም ስሜቴ በጣም ይጎዳል። ከዛ ውጭ ፊዚካሊ በጣም ከባድ ህመም ነበረው። ብዙ ቀዶ ጥገናዎች ነበሩኝ። ፋይናንሻሊ በጣም ከባድ ነበር። ሁሉም ነገሮች ማለት በሚቻል ደረጃ በጣም ከባድ ነበር እና በጊዜ ሂደት ግን ከእግዚአብሔር ጋር ሁኔታዎችን እየተቀበልኩ ሲመጣ በተወሰነ ደረጃ መረጋጋትና ቢያንስ ውስጤን ሰላም ማድረግ ችያለሁኝ። ከህመም አንጻር አሁን እንደፈለግኩ መንቀሳቀስ አልችልም። በእጆቼ መጻፍ መስራትም በእግሮቼ መራመድ መቆም አልችልም። ሌሎችም ከዚህ ጋር ተያያዥ የሆኑ ጉዳቶች አሉት፣ ግን ደህና ነው። አዲሱን ዳግማዊ እንደተቀበለ ፈተናዎችን ለመጋፈት ቻልክ። አንዴ ከመጣ በኋላ ወደፊት መጓዝ የምትችለው ስትቀበለው ብቻ ነው። ስለዚህ በጣም ጥርሴ ነክሼ ይሄኛውን ዳግም ማወቅ፣ መልመድ፣ መቀበል እሱ ብቻ ሳይሆን መውደድም ጭምር በፊት እንደፈለግኩ እንቀሳቀሳለሁ በመኪና እንቀሳቀሳለሁ፣ ሞተር ሳይክል እንቀሳቀሳለሁ። ከሳምንቱ ሰባት ቀናት ስድስቱን ቀን ስፖርት ሰራለሁ፣ እዋኛለሁ፣ ግራውንድ ቴኒስ እጫወታለሁ፣ ቴብል ቴኒስ እጫወታለሁ፣ ሩጫ ሮጣለሁ፣ ኤሮቢክ ሰራለሁ። ስፖርት የተባሉትን በቃ የሚቀረኝ የለም። በደንብ ነው የሚሰራው፣ እና ያኛው ዳግም እኔ የገነባሁት ዳግም ነው። ይኛው ደግሞ እኔ ያልገነባሁትም ግን ኦልሬዲ መጥቷል። ስለዚህ መኖር ካለብኝ መቀጠል ካለብኝ መሳቅ ካለብኝ ደስተኛ መሆን ካለብኝ ይሄኛውን ዳግም መቀበል ነበረብኝ። ዳግማዊ ለምንድን ነው የምትኖረው? ይሄ በጣም ከባድ ጥያቄ ነው። የመጀመሪያው መጽሐፍ ላ ሁልጊዜ ጊዜ ለምንድን ነው ይሄ አደጋ የደረሰብኝ እያልኩኝ በጣም አዝን ነበረ። ከሆነ ጊዜ በኋላ ሰባት ስምንት ጊዜ ሞቼ በቃ ሞተ ከተባልኩበት ከተነሳው በኋላ ግን ጥያቄ የነበረው ለምንድነው የተረፍኩት ነው ማንም ሰው ከማይተርፍበት አደጋ ላይ ለምንድነው የተረፍኩት የሚል ነው። አሁን የምተርፍ የተረፍኩበትንና የምኖርበትን አንድ አላማ አግኝቻለሁ ብዬ አስባለሁ። እኔ አሁን ባለሁበት ቦታ ሁሉ፣ ሰዎች እኔን በሚያዩበት ቦታ ሁሉ የመጀመሪያው ነገር ለሰዎች የምስጋና ምክንያት ነው። እጅግር ያለው የሚያማርር በጣም ብዙ ሰው አለ እየተንቀሳቀሰ እንደፈለገ እየወጣ እየወረደ የሚፈልገውን እየሰራ እየበላ እየጠጣ ግን በቃ አንድም ቀን አመስግኖ የማያቅ ብዙ ሰው አለ። ስለዚህ ሰዎች እኔን ሲያዩ ተመስገን ይላሉ። ስለዚህ አንዱ የምስጋና ምክንያት ሆኛለሁ። አንዱ የምኖርበት ምክንያት ነው። ሁለተኛውና ትልቁ ነገር ደግሞ ጽናት ነው። ማሸነፍ ነው። እኔ ለታናናሾችም ለታላላቆችም የሽንፈት ምክንያት መሆን አልፈልግም። በዚህ ምድር ላይ የምኖረው አንዴ ነው። ዛሬ ልትረፍ እንጂ የሆነ ቀን እንደምሞት አውቃለሁ። ስለዚህ መሞቴ ካልቀረ ደግሞ አሸንፌ የማሸነፍ ታሪክ ጽፌ ነው የማልፈው። ስለዚህ አንዱ የምኖርበት ነገር ደግሞ ጽናት ነው። ከዛ ውጭ ትልቁ ነገር ደግሞ ለብዙ ሰዎች የሚተርፍ ፍቅር፣ ለብዙ ሰዎች የሚተርፍ ይቅርታ፣ ለብዙ ሰዎች የሚተርፍ ሰላም በውስጥ ይዤ ነው የምንቀሳቀሰው። ስለዚህ ከራሴ አልፊያው ለሌላው እኖራለሁ። አደጋው ከመድረሱ በፊት ለማሳካት ያቀድካቸውን አላማዎች አሁን ለማሳካት ታስባቸዋለህ? አንዳንዶቹን ችያለሁ፣ አድርጌያቸዋለሁ። አንዳንዶቹ ደግሞ ገና ናቸው። አንዳንዶቹ ደግሞ ከባድ ናቸው። እኔ ራሴ ተማሪ በነበርኩበት ጊዜ ሰዎች በፍትህ እጦት ወይም ደግሞ በህግ እውቀት እጦት ወይንም ደግሞ በገንዘብ ጠበቃ በማቆም ባለመቻል መብታቸው ሲነጠቅ አይቻለሁ። ስለዚህ እኔ ተምሬ ቢያንስ በገንዘብ አቅም የሌላቸውንም ሰዎች እውቀት የሌላቸውንም ሰዎች ማገዝ አለብኝ ብዬ ነው ወደ ህግ የገባሁት። ከዛ በኋላ ይህ አደጋ ከመጣ በኋላ ግን በከፍተኛ ህመም ውስጥ ያሳለፍኩት አንድ አመት ብቻ ነው። ከዛ በኋላ መነሳት አለብኝ ብዬ ነው ቢሮ የከፈትኩት። ቢሮ ከፍታለሁ፣ ምክንያቱም ይህ አደጋ የገንዘብ አቅም የሌላቸውን ሰዎች ከማገዝ ሊያግደኛ አይችልም። ይህ አደጋ የህግ እውቀት አጥተው ፍትህ የሚያጡትን ሰዎች ሊያግደኛ አይገባም ብዬ ስላልኩኝ ነው የራሴን ቢሮ የከፈትኩት። ህግን የተማርኩት ህግ በአብዛኛው እውቀትና ንግግር ካለ ሌሎቹ ነገሮች ቀላል ናቸው። በዛ ምክንያት እነዚህን ህልሞች አሳክቻቸዋለሁ። ተጨማሪ ህልም ግን አግኝቼባቸዋለሁ። ሁለት መጽሐፎችን ጽፌ ለሌሎች መስጠት ስችል ሌላ በፊት ከማስበው እና ከማቅደው ሀሳብ በተጨማሪ አግኝቻለሁ ብዬ አስባለሁ። አሁንም ቢሆን ይሄ ጉዳት ከየትኛው መልሜ እንዲያገደኝ አልፈልግ ዳግማዊ አሁንም የሚታየው የሰዎች መልካምነት እንደሆነም ተናግሯል። እኔ ሰዎች በተፈጥሯቸው መልካሞች ናቸው ብዬ አሁንም አምናለሁ። ሰውን የጉዳይ የጉዳይን ደግሞ በድየው እንዳይመስል ደርሼበት እንዳይመስል ቀምቼው እንዳይመስል ሰድቤው እንዳይመስል እማ ያቀኝ ሰው ነው ቢሮ የድረስ መቶ ተኩሶ ይመታኝ። ምንም ነገር ሳልበድለው ለምን ጉቦ አትቀበሉም የሚል ይሄ በጣም ከባድ ነው። እኔ ወድቄ እሱ ተኩሶ ሲመታኝ ከሰባት ደረጃዎች ቁልቁል ነው የወደኩት። ከዛ መግቢያ በር ላይ ነው የወደኩት። የተወሰኑ ሰዎች ከበወኝ። ምን ሆኖ ነው? ታሞ ነው? ወድቆ ነው? ተመቶ ነው? ምናምን ሲሉ፣ ስሜንም መልኬንም ምኔንም የማታውቅ ሴት ናት። እየሮጠች መጣ ከስር ብድግ አድርጋ ደረቷ ላይ ያስደግፋኝ የባካችሁ እርዱኝ እና ድኖ በህይወት አለ የምትለው እኔን የማታውቀኝ ሰው ናት። በጣም ይገርማል። እኔ ስመታ ግንባሬ ተተርትሮ ነበር እና ብዙ ደም ይፈሳኝ ነበር ጥይቱ እዚህ በምታየው በጠባሳው በኩል ገብቶ ከጀርባ የወጣው ከፊትም ከጀርባ ሚደማ ነበረ። ልጅቷ ግድ አልነበራት እየደማች ከነ ደሙ ልብሷ እንዳለ አለ ደም በደሙ ሆኖ ትጮሃለች። ከዛ የረዷት ሰዎች ደግሞ ነበሩ፣ በዛ ሲያልፉ እነሱ ወስደው ሆስፒታል አድርሰውኛል። ይቺ ልጅ ባትደርስ እኮ ምናልባት ጥይቱ እኳ ባይገድ ላይ ደሜ ፈሶ ልሞት ይችል ነበር። ልክ ከሩቅ ስመጣ ደንግጦ በር የከፈተልኝን ጥበቃ አስቦ እንደገባው የተቀበሉኝን ነርሶች አስባቸው። እንደገባው ተቀብሎ ግንባሬን ቶሎ ሰፍቶ በአስቸኳይ ወደ ቀጣይ ሕክምና የላከኝን ዶክተር አስበ። እነሱን ተዋቸው። ከኋላ አምቡላንስ ሲመጣ አንድ ሰው ታሞነ የጫ ነው ብለው መንገድ የሚለቁትንም ሰዎች አስባቸው። የነዚህ ሰዎች እኮ ማስተጓጎል የኔን ሕይወት ሊቀጥፈው ይችል ነበር። ግን ያማሉ ነው ቀዶ ጥገና ያደረጉልኝን ዶክተሮች፣ የተንከባከቡኝን ነርሶች ዛሬ በጸሎታቸው በገንዘባቸው በጉልበታቸው በተለያየ መንገድ የሚረዱኝን ሰዎች አስባቸው ይሄ ሁሉ ስታይ አንድ ሰው የነዚህን ሁሉ መልካምነት ሊሸፍንብኝ አይችልም በጭራሽ በቀልና ጥላቻ በሂደት የሚመጡ ሰዎችን ከዓላማቸው ወደኋላ የሚያስቀር መጥፎ ልምምድ ነውም ብሏል ጥላቻ በመማር የሚመጣ እንጂ ስንወለድ ጥላቻ አብሮን አይፈጠር አብሮን የሚፈጠረው ፍቅር ብቻ ነው መውደድ ብቻ ነው። አንድ ህጻን ልጅ ከተወለደ በኋላ የትኛውም ሰው ጋር ብትወስዶ ይሄዳል። ምክንያቱም ፍቅር ነው። ይሄ እንዲ ነው ያ እንዲ ነው የሚል ነገር አይምሮ ውስጥ በጊዜ ሂደት በስግብግብነት ራስን በመውደድ በጥላቻ በተለያዩ በወንጀል ውስጥ በመግባት ክፉ ስራ የሚሰሩ ሰዎች ግን አሉ፣ ብዙ አሉ። አንዳንድ ሰዎች በባህሪያቸውም ክፉ ይሆናሉ። በቃ በተፈጥሮ ሳይሆን በኑሯቸው በተለያየ መንገድ ማለት ነው። የነዛ ሰዎች ክፋት ግን የሰዎችን መልካምነት ሁሉ ሊሽርና ሰው ማለት መጥፎ ነው ብሎ ሊያስብል የሚችል አይደለም። በዚህ ሁኔታ ውስጥ ሆነ እንደምን ሁለት መጽሐፍ ጽፌ ማሳተም ቻልክ? በማለት ላነሳውለት ጥያቄ ዳግም ይሄንን ብሏል። እንዲህ አይነት አደጋ ለመድረስ እኔ በዓለምም በኢትዮጵያ የመጀመሪያው ሰው አይደለሁኝ። ይኖራሉ በጣም ብዙ ሰዎች፣ ግን ምንድን ነው ችግሩ? ታሪካቸውን አላስቀመጡልንም። በሚዲያውም ይሁን በመጽሐፉም ይሁን በምንም መንገድ ታሪካቸው አልተቀመጠልንም። ስለዚህ እኔ ስመጣ በዚህ ጉዳት ውስጥ ስወድቅ አርአያም አልነበረኝ፣ ምሳሌም አልነበረኝ፣ የማየው መንገድም አልነበረኝ። ምን አይነት ሕክምና እንዳለ አላቅም፣ ጉዳቱ ምን እንደሆነ አላቅም። አንተ እንዴት ነው የታከምኩ ብዬ የምጠይቀው ሰውም አልነበረኝ። ስለዚህ ይሄ መስመር እዚህ ጋር መቆረጥ አለበት። ዛሬ አደጋ ብዙ ነው በሀገራችን፣ የምታውቀው ነው። በትራንስፖርት 5 6 ሰው በአመት ይጎዳብናል። በጦርነት አሁን ከፍተኛ ውጊያ ነው የነበረው። በዛ ውስጥ የሚጎዱትን ሰዎች አስባቸው። የኔ አይነት ጉዳት የሚደርስባቸው ብዙ ሰዎች አሉ። ለእነሱ ሰዎች ግን ቢያንስ አሁን አንድ ወንድም ያስፈልጋቸዋል። የሚያዩት ምሳሌ የሚሆናቸው እኔ እንዲሆኜ እንዲን ያለፍኩት የሚል ሰው ያስፈልጋቸዋል። ይህንም ብዬ በመነሳት ነው የመጀመሪያውን አዲስ ህይወት የተሰኘውን መጽሐፍ የጻፍኩትና በእውነትም ተሳክቷል። እኔ ካወጣሁ በኋላ በጣም ብዙ ሰዎች ደውለው ይታከማሉ ወይ የት ልታከም ብለውኝ የሚታከሙበትን ቦታ ደውዬ አናግሬ የህክምና ዶክመንቱን ልኬ ቀዶ ጥገና ማድረግ እንዲችሉ ፊዚዮቴራፒ እንዲሰሩ ዊልቸር ላይ መቀመጥ እንዲችሉ ፀሐይ ወጥተው መሞቅ እንዲችሉ ያስቻልናቸው ሰዎች አንድና ሁለት አይደሉም በዚህ በጣም በጣም በጣም ደስተኛ ነኝ እንደዚህ ሆኖ እጅ ሳይጽፍ መጽሐፍ መጽሀፍ በጣም ከባድ ነው እኔ እየነገርኳቸው ነው። ጓደኞቼ ቤተሰቦቼ ሲጽፉልኝ የነበሩት ግን ችግሮም ድሮ መሰለህ አንዳንድ ጊዜ ማታ ማታ በተኛውበት ቀጣዩን ቻፕተር እንዴት አድርጌ እሰራዋለሁ ብዬ አስብና አስቤ አስቤ በዚህ መልኩ በዚህ መልኩ ብዬ ተኛለሁ። ጠዋት ስነሳ እረሳዋለሁ። እንደገና እንደ አይነት ቻሌንጆች ነበሩና ግን እንደዛም ሆኖ ነው መጽሐፉ የተጻፈው የወጣውም። ሁለተኛውም ከማዘኑ ወዲህም አሁን ገና ዓመትም አልሞላውም። ከወጣ አምስት ስድስት ወሩ ነው። እሱም የተጻፈው በዚሁ መልኩ ነው እና ስለ ገንዘብ ያለውን መረዳድ ተናግሯል። በዕለት ተዕለት ሕይወት ውስጥ ገንዘብ በጣም ያስፈልጋል። ችግሩ ግን ገንዘብ ሲጠቀምብህ፣ ገንዘቡ ሲመራህ፣ ገንዘቡ ሲነዳህና አንተነትህን ሲወስን የዛኔ ነው ችግሩ። ደስታህን በኪስህ መሙላትና መጉደል ከወሰንከው እሱ ነው አደጋ ያለው። እኛን የመታን ሰውዬ 35 ሚሊዮን ብር ሸጦ 3 ሚሊዮን ብር ወላ ለመቀነስ ነው የመታን። ሌላ ምንም ምክንያት የለም። ምንም ምክንያት የለም። አየህ የሰው ልጅ ገንዘብን መጠቀም ትቶ ገንዘቡ የሰው ልጅ ላይ ሲጠቀም የዛኔ ነው አደጋ ያለው። ገንዘብ መውደድ የኃጢአት ስር የሚሆነው ገንዘቡ ሰዎችን ሲነዳቸውና ወዳልተፈለገ ነገር ሲመራቸው ነው። ዳግማዊ ከጎኑ ላሉ ደጋግ ወገኖች ምስጋና፣ ለተቀሩ ኢትዮጵያውያን ደግሞ ጥሪ አለው። ዛሬ ድረስ ቤት የመጣው በነጻ የሚረዱኝ ዶክተሮችና ነርሶች አሉ በገንዘባቸው ደግሞ ተርፏቸው ላይ ሆን ይችላል ከልጆቻቸው ጉሮሮ ላይ ቀንሰው እያሳከሙኝ እያሳከሙኝ ያሉ ሰዎች አሉና፣ ከቤተሰቦች ጀምሮ እነዚህን ሁሉ ሰዎች እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ዋጋችሁን የምከፍላችሁ የሰጣችሁኝን መልሼ በመስጠት ሳይሆን በመበርታት፣ በመጠንከር፣ በማሸነፍ ነው ልላቸው ፈልጋሉ። ከዛ ውጭ አሁን ወደ ውጭ ሀገር እጄ ለመታከም የጎፈንድሜ አካውንትና የኢትዮጵያ ንግድ ባንክ አካውንት ከፍተን እየተንቀሳቀስን ና ያለ ነው። ፕሮሰሱም ጥሩ እየሄደልን ነው። እግዚአብሔር ቢፈቅድና ብንኖር ደግሞ ይህንን ሕክምና ማድረግ ና ከዚህ በተሻለ ደረጃ ላይ ብገኝ የበለጠ ብዙ መሮጥ፣ የበለጠ ብዙ መስራት፣ ብዙ ለሀገር መጥቀም እችላለሁ ብዬ አስባለሁ ና በዚህ አጋጣሚ ይህንን ቪዲዮ የሚመለከቱ ሰዎች ሊያግዙኝ የሚችሉ ሰዎች ካሉ በዚህ የጎፈንድሚና የኢትዮጵያ ንግድ ባንክ አካውንት እንዲያግዙኝ እጠይቃለሁኝ። እናንተንም በጣም አድርጌ ከልብ አመሰግናለሁ። ያዳመጣችሁ ያላችሁት በ19፣ በ25 ና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችውን የአሜሪካ ድምጽ ስርጭትን ነው። በዌብሳይታችን አምሃሪክ አት ቪኦኤ ኒውስ ዳት ካም ላይ የምንገኛለን። በፌስቡክ አት ቪኦኤ አምሃሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ኢንስታግራም ና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ በተዘዋዋሪው የስልክ መስመራችን 202 2 መስመር አስራ አራት ላይ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይንም ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ላይ ኢሜል አድርጉልን። እያስተናገድኳቸው ያለሁት ሀብታሙ ስዩም ነኝ። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንገባበዝ። የኢትዮጵያ ሙዚቃ ስጦታ ጥላሁን ገሰሰ ሁሉንም ነገር አይቼዋለሁ ይለናል ነገር አይቼዋለሁ። ዘመናዊ ሽሬ ከሆኑት የጥላሁን ገሰሰ ሙዚቃዎች አንዱን ነበር ሰምተን የተመለስ ነው። አብራችሁን ስለሆናችሁ እናመሰግናለን። አድማጮች ያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ቀጣዩ ዘገባ ሴት የአካል ጉዳተኞችን መብት ለማስከበር በሐረሬ ክልል የታገሉ ግለሰቦችን ያስተዋውቀናል። የሴት አካል ጉዳተኞች ማህበር መሥራች የሆኑት ሁለት አካል ጉዳተኛ የመብት ተሟጋቾችን ነው ለምሽቱ የጋበዝ ነው። ወይዘሮ ሊዲያ አሊና ወይዘሮ አዘይብ ሽፈሮ ይባላሉ። የአካል ጉዳተኛ ሴቶች ትምህርታቸውን እንዲማሩና ስራ እንዲሰሩ እየረዱም ይገኛሉ። ሁለቱ ሴቶች በማኅበራቸው በኩል እያደረጉት ስላለው እንቅስቃሴና ትግል አጋርተውናል። ኤደን ገረመው እንደሚከተለው አሰናድተዋል። ካደጉና ነፍስ ካወቁ በኋላ ተማሪ ቤት ሳሉ የአይን ብርሃናቸውን ማጣታቸውን የሚናገሩት ወይዘሮ አዜብ ሽፈራው ሁኔታው ድንገተኛ መሆኑ አስደንግጧቸው እንደነበር ያስታውሳሉ። ሳረስ አልታያለች ግራ ገባኝ። በቃ ለሰው ሁሉ ማውራቱ በቃ ከዛ ትምህርት መዝገባ ነበረና ይህን መዝገብ ምናምን ሲልኝ ራሱ በቃ መናገር ራሱ ፈርቼ ማለት እንዲህ ሆንኩኝ ማለት ራሱ በቃ ቤት ና ውጭ እንዲ ሲልኝ ጓደኞቼ በቃ ራሴን ደብቄ ማለት ነው እንዴት እንዴት መሆን በቃ ራሴን ከዛ ወደ ሕክምና ነበር በኋላ ከቆይታ በኋላ ቤተሰብ የሚሄዳ ምንም በሕክምና ይሁን ነገር አይደለም በጉንደ ጉም ነው የሸፈነኝ። ውጌታሽማ አይደለም ምንም አይደለም፣ ግን እኔን ውጌታዬን ከለከለኝ። እዛ ወጣ ያለሆነ ነገር የደረሱ ለረጅም ጊዜ በቃ ራሴን ደብቄ ማለት ነው ሰው ራሱ መናገር በቃ ከዛ በኋላ ያው ግዴታ ነው እና ከውሎ እያደረ በቃ ታውቁ ተቃንዴ ሉ ራሴ ትምህርቴን ተውኩና በቃ ወደ ስራ ገባሁኝ። ለውዝ እየፈለፈልኩ ሸጬ መኖር ጀመርኩ። ራሴ በቃ ወደ ኑሮ ገባሁ። ህይወታቸውን ለመግፋት ሲሉ ለውዝ ፈልፍለው ይሸጡ በነበረበት ወቅት በአካል ጉዳተኝነት ዙሪያ የሚሰራ አንድ ተቋም ወደ ሀረር ከተማ በመምጣት እንዳሰባሰባቸውና ማህበር ቢመሰርቱ መደጋገፍ እንዲሁም ከራሳቸው አልፈው ለሌሎች አካል ጉዳተኞችም መብቃት እንደሚችሉ እንዳስተማራቸው የሚናገሩት ወይዘሮ አዜብ በአሁን ሰዓት የሀረሪ የሴት አካል ጉዳተኞች ማህበር ምክትል ሰብሳቢ ናቸው። በወቅቱ ከዘጠኝ ዓመት በፊት በፊት ማህበሩ ለመመስረቱ ድርጅቱ የሰጣቸው ስልጠና እንደረዳቸውም ይናገራሉ። ከተመሰረተ ዘጠኝ ዓመት በላይ ባስቆጠረው ማህበር ውስጥም የእሳቸውና የሌሎች አካል ጉዳተኞች ራስን መቻልና ነጥሮ መውጣት ለሌሎች ተስፋን የፈነጠቀ እንደሆነ ይናገራሉ። አሁን ለምሳሌ አካል በረኛ አያገባም፣ አይኖርም፣ አይወልድም የሚሉት ግምት አላቸው። በቃ እኔ አሁን አግብቼ ሁለት እና ልጆችን በጥሩ ሁኔታ ላይ ይገኛቸው እና ይሄን ራሱ ለካ ይቻላል፣ እንደዚህም መኖር ይቻላል። በእኔ ብዙ ትምህርት አግኝተው በቃ፣ ካለኝ ጎረቤት እንትን አካጓተኛ ይነቴ ከጎረቤት ማህበራዊ ምንም አላጓደለኝም። አላጓደለኝ ያናይተው ብዙዎቹ ራሳቸውን ያቀቡ ልጆቻቸውን ቤት እንደደበቁ እኛን እያዩ ብዙ ያወጠዋሉ ከቤት ማለት ለካ እንዲም ይቻላል፣ ለካ ይማራል፣ ለህኞች እንዲህ ማህበር አለ ለካ በተለይ ማህበሩ በጣም ማቁ ስለነበሩ እኛ ስናስተዋውቃቸው እና መጥተው በሚሄን ሰአት በጣም ብዙዎች ተቀላቅለውናል ማለት ነው። ወደ ማህበራችን የሀረሪ አካል ጉዳተኛ ሴቶች ማህበር መስራች ና ዋና ሰብሳቢ እንዲሁም የሴቶች መብት ንቅናቄ መሪ የሆኑት ወይዘሮ ሂዳያ አሊ እሳቸውም የእጅ ጉዳት እንዳለባቸው ይናገራሉ፣ ልክ እንደ ወይዘሮ አዜብ ሁሉ። በጥቂት ሰዎች የተጀመረው ማህበር በአሁን ሰዓት ከመቶ በላይ አባላትን እንዳፈራና የተለያዩ አካል ጉዳተኞችንም ከጓዳ ወጥተው ወደ ትምህርት ቤት እንዲሁም ወደ ስራና ሕክምና እንዲመጡ መርዳታቸውን ይገልጻሉ። ሴቶች መስራት ይችላሉ። በሴትነታቸው አካል ጉዳተኛ ደግሞ ሲሆኑ ከቤት መጡ ራሳቸው መብታቸውን ያስጠብቁ። መብታቸው ከተጠበቀ ከዛ ወደ ትምህርት ቤት ይገባሉ። ሚባሩ ደግሞ የበለጠ ለውጥ ያመጣሉ የሚል ስራዎች ነው የሚሰራው የግንዛቤ ማስጨበጫ እና መብቶቻቸውን እንዲከበርላቸው ወደኛ አባልነት ስናመጣቸው ቤተሰቦቻቸው መጀመሪያ እንጠይቃለን ወይ አካባቢ ማህበረሰብ ላይ እንጠይቃለን። እና ቤት ለቤት ደግሞ የምንሰራቸው ስራዎች አሉ። አካል ጉዳተኞች ማጋ እንድምናድሎ እንዴት ነው? ቤት አካባቢ ነው አብዛኛው ጊዜ በተለይ አእምሮ ድገት ስምነት ያለባቸውን ልጆች ጠብቀው ነው የሚያስቀምጡት። እና አካባቢ ነው የምናቀና። በየሰፈሩ ብናሻይ ፕሮግራም አለ። የተወሰነ ሰዓት አስራ አስራ አምስት ደቂቃ ቁጭ ብለን ግንዛቤ እንፈጥራለን። የተለያዩ ቦታ ላይ ግንዛቤ በመፍጠር ብዙ አካል ጉዳተኞችን አውጥተናል እና ሲመሰረት አስራ ስምንት ነበር ከአስራ ስምንት ወደ አሁን ወደ መቶ አምስት አካባቢ ደርሰናል ይህን የሚያደርግ ነው ቤት ለቤት በሚሄድ መብታቸውን እንዲከበርላቸው ትምህርት ቤት እንዲገቡ እንዲማሩ ደግሞ ለመማር እድሜያቸው አለት ሲያለ ከሆነ ደግሞ ወደ ስራ እንዲሰማረቡ ስልጠናዎችን እንዲያገኙ በተለያዩ ቦታ ከመንግስት ጋር በመሆን ድጋፍ የሚያስፈልጋቸው ቤት አልጋ ላይ ለዋሎች ደግሞ የተለያዩ ድርጅቶችን በመጠየቅ ሚልቻ በመጠየቅ ምን ስራ ተያዝ ነው ይሄ የዘጠኝ ዓመት ጉዟቸው ታዲያ ቀላል አለመሆኑም እስከ መደብደብ መሰደብ አንዳንዴም እጣቢ እስከ መደፋት የሚያደርስ የግንዛቤ እጥረት በመኖሩ ተግዳሮቶች እንዳሉት ወይዘሮ ሂዳያ ያስረዳሉ። በአካባቢ ላይ ስንሄድ ትኩረታቸው የሚሉት ያ እኛ ልትጠቀሙ ነው አውቃቸው ነው ብዙ አይነት እንባላለን። ግን እንዴት ነው እኛ ጉዳተኛ ስለሆኑ ስሜት ስላለ ቁጭ ብለን የመጀመሪያ ዙር ላይ ቁጭ ብለን ገብተን እና እየጠጣን እያወራን እየተጫወጥን እያንገሳለችን ነው። አንዳንዶች እንዳውም በቃ ውጭም ምናምን ብዙ ችግሮች ያጋጥሙናል። ምንድነው ይሄ? በጣም ባለመሰራት ነው። መንግስት ከጉዳተኞች ላይ አሁን ማህበር አቋቁመን ስንንቀሳቀስ ብዙ ተግዳሮቶች ያጋጥሙናል። መንግስት ኤች አይ ቪ ላይ በቃ የተለያዩ ነገሮች ላይ እንደሚሰራው የተሰራበት ከጉዳተኞች ላይ በጣም ግንዛቤ ያመጣልና እና አሁን አንዳንድ ጊዜ በንትን በጫማ ብቁድ ምናምን ቆሻሻ ዋሁን ላይ ተደርፋብን ጊዜ አለ። የማህበሩ ዋና ሰብሳቢ ወይዘሮ ሂዳያ አሊ ከቅርብ ጊዜ ወዲህ ትኩረታቸውን በማህበረሰብ ውስጥ በሚሰሩ በተለይም በሴት እድሮችና ሌሎች መሰረተ ልማቶች ላይ በማተኮሩ ለውጦች እየተመዘገቡ እንደሆነም ይገልጻሉ። ግን ምንድን ነው በአሁኑ ሰዓት በዚች ሁለት አመት አካባቢ ግን በጣም በጣም ለውጣ ይችላል ለምን Bağırışların, ben daha çok amaçlı birinden gelmek için çok amaçlı, hangi durum için akılcı olacağım, hangi durum için beni sokacağım, ne zaman yürüyeceğim, ne zaman ağaları sevdet hanıbo, sen hangi durumda, hangi durumda, ne olur, en büyüklerimimizden, en büyüklerimizden ne olur, en büyüklerimiz ne olur buna de mai că

በዛሬው ዕለት ታስበው ውሏል። የሀረሪ የአካል ጉዳተኛ ሴቶች ዋና ሰብሳቢ ወይዘሮ ሂዳያ አሊና ምክትል ሰብሳቢ ወይዘሮ አዘይብ ሽፈራው ታዲያ ይሄ እውን እንዲሆን ከሌሎች አባላቶቻቸው ጋር በመሆን መላው ሀረሪን ለማዳረስ እየሰሩ እንደሆነ ይገልጻሉ። ጉዟቸው ዝኬታማ እንዲሆንም ድጋፍ እንዲደረግላቸው ጠይቀዋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ከአሜሪካ ድምፅ የቅዳሜ ምሽት ስርጭታችን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮች። ቀጣዩ መሰናደው የጾታዊ ጥቃት ሰለባ ለሆኑ ሴቶች መጠጊያ ስለሆነ አንድ ተቋም ይነግርናል። ጣሊታ ራይዝ አፕ ከተመሠረተ አስራ ሁለት ዓመታትን ያስቆጠረ ተቋም ሲሆን በአዲስ አበባ ፈረንሳይ ለጋ ሲሆንና እንጦጦ አካባቢ እንዲሁም በሲዳማ ክልል ለፆታዊ ጥቃት የተጋለጡ ሴቶችን በማኖር ፍትህ እንዲያገኙ በመታገል በፆታዊ ጥቃት በተፈጠሩ እርግዝናዎች የተወለዱ ልጆችን በማሳደግ ይረዳ ይገኛል። መሥራቿ ወይዘሮ አትክልት ጃንካ በልጅነታቸው ችግርን ለማምለጥ ብለው ተታለው የገቡት ትዳር መነሻ እንደሆናቸው ይናገራሉ። የደንገረመው የተቋሙን መሥራች ወይዘሮ አትክልትንና በተቋሙ ውስጥ ማደጓን የምትናገር ወጣት አነጋግራ ተከታይ ሆና አሰናርታለች። ወይዘሮ አትክልት ጃንካ ታዳጊ ታዳጊና ለጾታዊ ጥቃት የተጋለጡ ልጃገረዶችን በአዲስ አበባ እንዲሁም በሲዳማ ክልል እያሰባሰቡ በማስተማር የልጃገረዶቹ ልጆች ደግሞ በተገቢ ሁኔታ እንክብካቤ እንዲያገኙ የሚያደርገውን ጣሊታ ራይዛፕ የተሰኘ ድርጅት መስራች ናቸው። ወይዘሮ አትክልት ወደዚህ ስራ ለመግባት ረዥም ጊዜ ቢፈጅባቸውም ዋና መሰረቱ ግን የራሳቸው የልጅነት ዘመን መሆኑን ይናገራሉ። እናቴ በልጅነት የሚወሰች ባቴም እንደዛው ብዙ ከፍ ብዬ ነው ያረፉት። ነገር ግን ያሳደጉኝ እህቶቼ ናቸው እና ያደቀኝም ያገባሁት በልጅነት እድሜ ነው። በአስራ ስድስት አመት ወደ ትዳር የገባሁት እና ስራውንም የጀመርኩት ወደ ህይወት የገባው ከራሴ ገጠመኝ ከህይወት ልምዴ በመነሳት ነው። ያለ እድሜያቸው የሚያገቡ ልጆች የሚገጥማቸውን ነገር ከማየት የተነሳ ነው ወደ ህይወት ያስገባቸው። እሳቸው በልጅነታቸው ከገቡበት ከባድ የትዳር ህይወት ወጥተው ትምህርታቸውን በመማር ወደ ሌላ የተረጋጋ ትዳር ማለፋቸውን ይናገራሉ። ነገር ግን በሚኖሩበት በፈረንሳይ ለጋ ሲሆን አካባቢ፣ እንዲሁም በሂሳብ ሰራተኝነት በሚያገለግሉባቸው ትምህርት ቤቶች ውስጥ ለሚያዩዋቸው ታዳጊ ሴቶች ህጻናት ችግር እጅግ የቀረበና የሳሳ ስሜት ነበረኝ ይላሉ። የደን ኤሪያ ነውና እነዚህ ከዛፍ ላይ የወደቀ ቅጠል መሬት ላይ የተራገፉ ቅጠሎችን ከዛ ቅጠል ጠርገው ዶ በዶር እያደረገው ወደ ሽሮ ሜዳ አራት ኪሎ ምናምን ይሸጣሉ። ልጆቹ ያንን የሚያደርጉት ቤት ውስጥ የምትጠብቅ እናታለች የዳጣር ጠርጋ ልጅቷ አስክታ መጣ የዘጠኝ አመት ልጅ የአስር አመት ልጅ የአስራ አንድ አመት ልጅ እንደዚህ የሚሆኑ ነው ያንን ጠራ የሚለቅሙ ሲሄዱ ይደፈራሉ በደም ጠባቂዎች እና ቴስቱን ላይ ያጋጥማቸዋል የተለያየ ችግር ያጋጥማቸዋል በዚህ በዚህ ምክንያት አያቸው ነበር እና እነዚህ ልጆች ሰፖርት ለማድረግ ወደ ቤት ያመጣቸው ወደ ህይወት ያመጣቸው ነበር እና የምችለውን ነገር አድርጌ ትምህርታቸውን እንዲማሩ ጥረት አደርጋለሁ። ቁርስ አግኝቻት ብትሄድ ቁርስ አግኝቻ እችል ትምህርት ቤት ብትሄድ ትምህርቷን በስርዓት ትማራለች ብዬ አስባለሁ። በሆነ አጋጣሚ እዚያ አካባቢ እሰራ ነበር እና በዛ ሰዓት ምንድን ነው የማደርገው? አብረውኝ የሚሰሩትን መምህራን ሳንቲም አዋጦ ላቸዋለሁ። እኔ ሂሳብ ባለሙያ ነበርኩ። ያን ዛ ትምህርት ቤት ላይ ትምህርት ቤት ይሰራል እና ሳንቲም አዋጣና ዳቦ አለ እሱን ገዛና አንዱን ለሁለት አንዱን ለሁለት ከዛ ምቀት ይላል። ከዚህ የተነሳ ነው የተነሳዎች እቤታቸው አንድ ሁለት እያሉ ልጆችን እያመጡ ቁርስ በማብላት እንዲሁም ደግሞ የተለያዩ ድጋፎችን በመስጠት የቆዩት ወይዘሮ አትክልት አንዲት ታዳጊም ለመርዳት የገቡበት ሁኔታ ለድርጅቱ መመስረት መነሻ እንደሆነ ይናገራሉ። እያቸው እሱ አስራ ሶስት አስራ አራት ሆኖ ትምህርት ቤት ያልገቡ በጀርባዋ ሊታዝልና በእጇ ደግሞ ሌሏ እየጎተተች የእኔ ልጆቹ ወደ ትምህርት ቤት ሲሄዱ ትሸኝናቸዋለች፣ ሲመጡ ትቀበላቸዋለች። በጣም ተሳዝኖኛል ሰፈር ውስጥ እና ለምን ትምህርት ቤት አትሄጂም ስላት አይ እናቴ የቀን ስራ ልሰራ ሄዳለች፣ ልጆቹ የሚጠብቅ የለም እኔ እነሱን እንድጠብቅ ነው። ከገጠር ያመጣች አንቺ የዚህ አሁን ያለው የባለቤቷ ልጅ አይደለሽም? እንድችላት አይ መጀመሪያ ሀገር ቤት ልጅነቷ የወለደች ትለኛለች። አየሽ እኔ ከተማ ስለሆንኩኝ ዳንኩኝ። ገጠር ያለችው እህቴ ግን ከዛ ሸሽታ ችግሯን ሸሽታ ወደ ከተማ ስትመጣ ልጇን ለሆነ ሰው ጥላ ለአያቷ ወይም ለእናቷ ለአክሷ ጥላ መጥታ፣ እዚህ ጋር ደግሞ ቀን ሲመጣ ሌላ ትዳር ስትመቻለች ያችን ልጇን ነው መሳሪያ የምታደርገው። በቃ የእናቷ ጦስ ለእሷም ደርሷት እዚህ ጋር ደግሞ እናት ኑሮዋ ስላልተሳካላት የቀን ስራ ትሰራለች። ልጅቷ አሁንም ደግሞ በዛች ጫማ ውስጥ እግሯ ገብቷል። ይሄ የትውልድ ቅብብሎች የሆነው የሴቷ የበደል ቀንበር መሰበር አለበት የሚሉት ወይዘሮ አትክልት ከዛሬ አስራ ሁለት አመት በፊት በአቋቋሙ ተቋም በኩል የተለያዩ ድጋፎችን እየሰጡ ይገኛሉ። ለጾታዊ ጥቃት ሰለባ የሆኑት ልጆች በአባት ይደፈራሉ፣ በወንድም ይደፈራሉ፣ በዘመድ ይደፈራሉ። ስለዚህ ልክ እንደወለደች ልጅን ትጥላለች። ይሄ ለምን መሰለሽ የኔ ጉድ፣ በሲዳማ ባህል ከጋብቻ ውጪ የወለደች ሴት ባና ይባላል። ውግዝ ነው፣ የሚያገባት የለም። ይዛ ወይ መጥፋት አለባት ወይ ማጥፋታት። ግን ለልጆቹ መጣል ምክንያት ይሄ ነው ብለን እናምናለን። እና እነዚህ እንዲህ አይነት ልጆች እኔ ጋር በርካታ ህጻናት አሉ። ጨቅላ ህጻናት ለጉዲፈቻ እንሰጣለን እዚህ ሀገር ውስጥ ነገር ግን እነዚህ ልጆችን ማሳደግበት ምንም አይነት ገቢ በጣም ብዙ ስራ ነው የምንሰራው። ሰላሳ አምስት በገርልስ ፕሮግራም የታቀፉ ሴት ልጆች አሉ፣ እናስተምራቸው። በርካታ ህጻናት አሉ። ወደ መቶ ስልሳ የሚጠጉ ልጆች ደግሞ የፊዲንግ ፕሮግራም የገበታ ማጋራት ፕሮግራም የፍቅር ማዕድ ተጋሪዎች ናቸው። መቶ ሀያ ስምንት ቤተሰቦች ደግሞ በስፖንሰርሺፕ ልጆቻቸው ትምህርት ቤት እንዲሄዱ የቁርስ ድጋፍ እናደርጋለን። ይሄን ሁሉ ስራ የምንሰራው በስፖንሰርሺፕ ነው፣ የተለያዩ ወገኖችን በማስተባበር። ወይዘሮ አትክልት በዋናነት የሴቷን ህይወት ለመቀየር የማህበረሰቡ ግንዛቤ ወሳኝ መሆኑን ገልጸው ጥቃት የደረሰባቸው ሴቶች ፍትህ እንዲያገኙና ጥቃት ከመከሰቱ በፊትም ለመከላከል የባለድርሻ አካላት ህብረት ፈጥረው ለማስተማር እየተንቀሳቀሱ መሆኑንም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። የዕለቱ መጨረሻ መሰናዶ አንድ የፈጠራ ባለሙያን ያስተዋውቀናል። እስራኤል በሌማ ይባላል። ኢትዮ ኢኖቬሽን ሴንተር የተባለ የምርምርና ጥናት ተቋም መስራሽና ስራ አስኪያጅ ነው። ወጣቱ መኪናን ከስርቆት የሚከላከል የደህንነት መቆጣጠሪያ ስርዓት እንዲሁም ህጻናትን ቤት ውስጥ ለመቆጣጠር የሚያስችል ፈጠራና ሌሎች በርካታ የፈጠራ ስራዎችን መስራቱን ይናገራል። ናኮር መልካ ነው ከአምቦ እስራኤል በሌማን ያነጋገረው። እስራኤል ስለመጀመሪያው የፈጠራ ስራው ከሚያብራራበት ይጀምራል። የፈጠራ ስራዎቹን ከልጅነት የሚጀመርኩትና እስካሁን በጣም በርካታ የሆኑ የፈጠራ ስራዎችን ነው የሰራሁት። የመጀመሪያ ስራዬ ስልክ ነው ከቴሌ i ምንም አይነት የትምህርትም ሆነ የቴክኖሎጂ እውቀት ሳይኖረኝ እግዚአብሔር በሰጠኝ ተፈጥሮ ተጠቅሜ በመጎርጎርና ሁሌ የሚኞቴ ቴክኖሎጂ ሰው መሆን እፈልጋለሁ ብዬ ስላሰብኩ ነው በወቅቱ የተሳካልኝ እና የስልክ ስራውን የሰራሁት። በመቀጠል የመኪና ደህንነት መቆጣጠሪያ ሲስተም የሰራሁት እንኳን በእኔ ይቅር እና እንደ ኢትዮጵያ እንኳን ስለ ጂፒኤስ እውቀት እንኳን ያን አይል ሳይገባ ነው የጂፒኤስ ሲስተምን የተከተለች የመኪና ሴኩሪቲ ሲስተም የሰራሁት። በወቅቱ ይሄ የመኪና ሴኩሪቲ ሲስተም የሚጠቅመው ለመኪና ብቻ ሳይሆን ለትላልቅ ተቋማቶች፣ ለባንኮች። ባንኮች ጥበቃ ላይ ሊዘናጉ ይችላሉ። መልሶ ቢተኙም ምን ቢሉ ለባንኩ ሜኔጀር ወይ ደግሞ ለሌላ ለጥበቃው ኃላፊ ባንኩ እየተዘረፈ መሆኑን ሪፖርት ያደርጋል፣ ይደውላል፣ ካፕቸር ያደርጋል ድምፅም ይወስዳል። በሁለቱም ፓተንት አለኝ። እስቲ ከመስኖ ልማት ጋር በተያያዘ የሰራውን ህጻናትን በተመለከተ፣ ግብርናውን በተመለከተ ሌሎችም የሰራቸው ስራዎች አሉ እና እስቲ አጠራጥር አድርገህ ስለ እነዚህ ጉዳዮች ንገረኝ። አንደኛው ሞባይል ቤዝድ ሪጌሽን ሲስተም ነው የሚለው በተለምዶ ሪጌሽን የሚጠቀሙት ትና ባለበት ሰአት ደግሞ ወይ ውሃ መቶ በሚሄድበት ሰአት ላይ ነው ከወንዝ አካባቢ ነው የሚጠቀሙት እኔ ደግሞ ምንድን ያሰብኩት ከጉርጋድ እንኳን ውሃ ቢያወጡ ያ የሚወጣውን ውሃ ሪሞት አክሰስ እንዲያደርጉ የራሱ የሆነ ፓወር ፓምፕ አለው ከጉራውንድ ያወጣል ውሃውን ከዛ ለስፕሬ እንዳያደረግ ያደረገዋል ያን የሚያደርገው ምንዳርጎ ነው አፈሩ ሲደርቅ ሶይሉ ደርቋል ብሎ ለገ ገበሬው ሪፖርት ያደርጋል። ገበሬው ባለበት ቦታ ላይ ሆኖ ማሳውን ማጠጣት እንዲችል ነው የሚያደርገው። የሚፈልገውን አክል ያጠጣል። ኬሚካል መርጨት ይችላል። ውሃውን በደንብ መጠቀም ይችላል። ሲበቃው ራሱ አውቶማቲካሊ ይዘገዋል ማለት ነው። የቤቢ ሞኒተሪንግ ሲስተም ደግሞ ህጻናቶችን ቤት ውስጥ ተናቸው በምንሄድ ሰዓት ስፔሻሊ ለሰራተኛም ሆነ ለማናቆም ሰው ሆነ ሰተናቸው በምንሄድበት ሰዓት እጃቸው ላይ የሚታሰር ነገር ነው። ከቤት እንዳይርቁ ከዲስታንሳቸው ከወጣ አውቶማቲካሊ ለወላጆቹ ሪፖርት ማድረግ የሚችል ሲስተም በኢኖቬሽን ሴንተር ውስጥ በመሆን የሰራናቸው ነው። በርካታ ስራዎቹን ከቴክኖሎጂ ጋር እና ከሰኪውሪቲ ጋር የተያያዘ ነው የምንሰራቸው ፕሮጀክቶች ስፔሻሊ ገንዘብን ማምጣትን ብቻ ሳይሆን ፕሮቴክሽን እንዲያደረግ አገር እንዲጠቅም አቅማችንን ኢትዮ ኢኖቬሽን ሴንተር ልክ ኢትዮጵያ ሪፕሬዘንታቲቭ አድርጎ በዓለም አቀፍ ደረጃ የፈጠራ ስራዎችን ውድድር ቢኖር ለመወዳደር እንዲያበቃ እነዚህ አሁን የሰራቸው የፈጠራ ስራዎች ምን ያህል ገበያ ላይ ይገኛሉ? ምን ያህል አርሶአደሮቹ ሌሎችም ሰዎች ሊጠቀሙት ይችላሉ? በአጋጣሚ ፕሮጀክቶቹን እንዳለ ሰርቼ ከጨረስኩኝ በኋላ ነው ከዚህ ሀገር አሜሪካን ሀገር በስኮላርሺፕ ሆኖ ወደ ሀገሩን ለቅቄ ወጣውትና ከዛ ሀገር ሆኜ ደግሞ ይሄን ስራዎችን ሳይሆን የተለያዩ ስራዎች ላይ ነበርኩኝ። አቁሜ ነበር የሄድኩት። ለዛ አላማዬን ለማሳካስል ወይ ደግሞ አሁን እነዚህ አክሰሰብል እንዲሆኑና ህብረተሰቡ እንዲጠቀሙ ሲል ነው። ኢትዮ ኢኖቬሽንን የመሰረትኩት እንደዚህ መትርቼ ትሬን አድርጌበት የሚፈልገው አካል ከዚህ እየወሰደ ኮንሰፕቱንም አይዲያውንም ኦፕሊ ፍሪ በሆነ መንገድ ወስዶ ፕራክቲካሊ እንዲሰራ ለማድረግ ነው። ህዝቡን ለመጥቀም ስል ነው ተመልሼ የመጣሁት እና ይሄን ሲስተም ዲስትሪቢዩት ላድርግ ያሰብኩት አሁን በቅርብ ነው። ወጣቶች የስራ እድልን በተመለከተ ብዙ እንቅፋቶች እንደሚያጋጥማቸው ይገልጻሉ። እና አንተ ደግሞ ይህንን ሁሉ አልፈ የፈጠራ ስራዎችንም እየሰራ ያለ ወጣት ነህ እና ምንድን ነው የምትላቸው? ሁሌ ማስበው እና የምናገረው ለወጣቶች ወጣት መስራት ይችላል። ወጣት ከፊት ለፊቱ እንቅፋት መቶኛል ብሎ ወደኋላ መመለስ የለበትም። እልቁንስ እንቅፋቱን አንደርድሮ ሊያሮጠው እንደመታው አድርጎ ማሰብ መቻል አለበት። ወጣት ኦፖርቹኒቲን ያጣው፣ ኦፖርቹኒቲውን ደግሞ መክፈት የሚችለው ራሱ ወጣቱ ነው። ወጣት ተስፋ መቁረጥ የለበትም። መስራት የሚችላቸውን ነገሮች እያንዳንዱ መስራት እንደሚችል ማሳየት አለበት። ፈተናዎች በመጡ ቁጥር እንደ ሰክሰስ ማየት አለበት የወደፊቱን አርቆ የሚያይ አይን ነው እንዲኖራቸው የሚገባው ሁሌ የቅርባቸውን እያዩ መውደቅ የለባቸው ሁሌ ስራ አጣሁኝ ስራ አጥነኝ ምናም ማለት የለባቸው መማር በፕሮፌሽናል ተምሮ ፕሮፌሽናል ስራ ብቻ ማግኘት አይደለም ስራ በተለያየ መንገድ ስራ መፍጠር ይችላሉ አእምሯችን ለሁሉ ነገር ፖዘቲቭ ማይንድ ካለ ፖዘቲቭ አክሰስ አለ ፖዘቲቭ ማይንድ አለኝ ብሎ ብቻ መሮጥም፣ ኔጌቲቭን ሰዎችን መተው የለብንም። በፕሪንስፕል ኔጌቲቭ ያለበት ፖዘቲቭ አለበት። ፖዘቲቭ እና ኔጌቲቭ አብሮ ሲሆኑ ነው አንድ ነገር ፋንክሽን የሚያደርገው የሚሰራው። ለዛ ኔጌቲቭ ሲመጣ እንደ ፖዘቲቭ እያዩ ከተጓዙ የሚፈልጉበት ደረጃ ሊደርሱ ይችላሉ ብዬ ነው የማስበው። የበርካታ ፈጠራዎች ባለቤት ወጣት እስራኤል ቤለማ፣ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዛችሁ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። መሰናዶውን ያቀናበረችልን ብርሃን ኃይሉ ናት። ዋና አዘጋጅ ደግሞ ጽዮን ግርማ። በመላ ባልደረቦቻችን ስም አመስግኜ የመሰናበታችሁ ሀብታሙ ዝዩም ነኝ። በሰላም ደሩ።